ክፍል አንድ ቁጥር አስራ ሁለት ለምን አንዳንዴ አማኞች እንደምንሰቃይ ታውቃለህ? አማኝ ወይም ክርስቲያን ሆነን እንዴት መከራ ይደርስብናል የሚል ጥያቄዎች አሉን። ለምን እኛ መልካም እየሰራንና ጌታን እየተከተልን መከራ ያገኘናል በሚል ግራ እንጋባለን። ለነዚህ ጥያቄዎች የሚቀጥሉትን በማንበብ ተጽናና። በአንደኛ ጴጥሮስ አራት አስራ ስድስት ላይ ሰው ክርስቲያን በመሆን መከራ ቢደርስበት ለምን ደረሰብኝ ብሎ አይፈር፣ ይልቁንም ስለደረሰበት ደረሰበት መከራ እግዚአብሔርን ያመስግን ይላል ማፈር ያለብን ቢሆን በገዛ ጥፋታችን ወይም ኃጢአታችን ስቃይ ስደርስብን ነው እንጂ በሌላ ማፈር የለብንም። ያም ቢሆን መድኃኒቱ ንሳ መግባትና መከራው እስኪያልፍ መታገስ ነው። አንድ ሰው ስቃይ የሚደርሰው በአራት አይነት ምክንያቶች ነው ብሎ እንደሚከተለው ገልጾታል። እሌታ ራሳችን አንመከር ብለን ወደን የምናመጣው ስቃይ ለ ላደረግነው ጥፋት የሚሰጠን ቅጣት፣ አምሮሃ እኛን ከባሰ ስቃይ ለማዳን የሚመጣ የመከላከያ መከራ፣ መ ብዙ ፍሬ እንድናፈራ ለማድረግ የሚሰጠን ስቃይ ናቸው። አሌታ ራሳችን እንመከር ብለን በራሳችን ለምናመጣው ስቃይ ይህ በራስ ወዳድነት ምርጫችንና ጥበብ ባልተሞላበት ጠባያችን በራሳችን ለምናመጣው ስቃይ ነው። በሀገራችን መከረው መከረው እምብብል መከራ ይምከረው እንደሚባለው ነው። ለምሳሌ አንድ ልጅ አንድ ንብን ካልያዙ እያለ ይጮኋል፣ እያለቀሰ ስላስቸገረ ንቧን እንዲይዝ ይፈቀድለታል። ንቧን ባገኘ ጊዜ ደስ አለው። ሆኖም ከጥቂት ጊዜ በኋላ ንቧ ስለነደፈችው ያዙኝ ልቀቁኝ ማለት ጀመረ። ምን ነው ብሉ ንቧ ስለነደፈችው ነው። ንዴተኛ ሰው መቀጮ ይከፍላል። ብታድነውም ደግሞ ትጨምራለህ። ምሳሌ አስራ ዘጠኝ አስራ ዘጠኝ የእስራኤል ልጆች እግዚአብሔርን በጣም ስላስቸገሩት ለሥጋቸው እንደሆነ የፈለጉትን ሰጣቸው ግን ለነፍሳቸው ክሳትን ላከባቸው። መዝሙር 77 29 እስከ 30 የወላጆችን ምክር ከእግዚአብሔር የተሰጠውን ትእዛዝ ጥሶ አልሰማ ብሎ በተከታታይ በሦስት ሴቶች ፍቅር የተነደፈው የሳምሶን ታሪክ ለዚህ አይነት ሥቃይ አይነተኛ ምሳሌ ነው። ሳምሶንም በታምና አካባቢ አባቱን ለዓይኔ እጅግ ደስ አሰኝታለችና እርሷን አጋባኝ አጋባኝ አለው። መሳፍንት 14 3 ጋዛ ሄዶ ጋለሞታ ሴት አይቶ ወደ እርሷ ገባ። መሳፍንት 16 1 ከዚያም በኋላ በሶሬክ ሸለቆ የነበረች ደሊላ የተባለች አንዲት ሴት ወደደ። ሳምሶን እዚህ ምክንያት ብዙ ስቃይ እንደደረሰበት ከዚያ ቀደም ብለን የገለጽን ስለሆነ እዚህ ለመዘርዘር አያስፈልግም። ለ ላደረግነው ጥፋት የሚሰጠን ቅጣት ይህ ስቃይ አማኙን ለማድረም እግዚአብሔር በፍቅሩ የሚያደርገው ቅጣት ነው። ዕብራውያን 12፥6-7 አንዲት ልጅ አባትና እናቷ በሌሉበት ጊዜ ተከልክላ የነበረችውን አስር ክኒኔ ከቁም ሳጥን ውስጥ ወስዳ ትውጣለች። ያ ክኒኔ እንቅልፍ ያመጣና አስተኝቶ የሚገድል ነበር። አባትና እናቷ ወደ ሐኪም ቤት ሲወስዷት ሐኪሙ ያላት ተስፋ እንዳትተኛ ነቅታ እንድትቆይ በማድረግ ነው እንድትቆይ በማድረግ ነው ስልም ይመክራቸዋል። እነርሱም እንዳትተኛ ለማድረግ አራት ሰዓት ሳያቋርጡ ተራ በተራ የልጅቱን ጉንጭ በጥፊ መምታት ነበረባቸው። በዚያ መንገድ ልጃቸውን ከሞት አዳኑ። አንዳንዴ ምክንያቱ ለጊዜው ባይገባንም እግዚአብሔር ስናጠፋ ልዩ ልዩ ስቃይ ይልክብንና ይልክብን ይሆናል፣ ግን ከፍቅሩ የተነሳ ነውና አንማረ። ዳዊት በኦርዮን ሚስት በረከሰና ባሏን ኦርዮንን ባስገደለ ጊዜ እግዚአብሔር በቤቱ ምንዝርና ግድያ እንዲገባ አደረገ። የወለደው ሕፃን ሞተበት። በተጨማሪም አምኖን እህቱን ትዕመርን ስላስነወረበት አብሴሎም አስገደለው። በአባቱ በዳዊት መንግስት ላይ አምጾ አባረረው። እንዲሁም ቁባቶቹን አስነወረበት። ሁለተኛ ሳሙኤል 12:18 ሁለተኛ ሳሙኤል 13 14 እስከ 29 ሁለተኛ ሳሙኤል 15 14 ሁለተኛ ሳሙኤል 16 22 አመርሃ እኛን ከባሰ ስቃይ ለማዳን የሚመጣ የመከላከያ ስቃይ። የመከላከያ ስቃይ የሚደርስብን ምክንያት ለወደፊት ጥበቃችን ነው ወይስ ከባሰ መከራ እኛን ለማዳን ነው? ከዕለታት አንድ ቀን አንድ ሰው የመርከብ አደጋ ደርሶ ብቻውን በአቅራቢያው ደሴት ላይ በመጣሉ ከአደጋው ያመልጣል። በዚህችም ደሴት ላይ ራሱን ማስጠለያ ጎጆ ሰርቶ ነበር ያውም ሰው። ታዲያ አንድ ቀን ከምግብ ፍለጋ ሲመለስ የሰራት የጭራሮ ጎጆና የነበረው ትንሽ ንብረት ሲቃጠል ያገኝና ለምን ያህል ለምን ይህት በተጨማሪ ደረሰብኝ ብሎ በጣም ያዝናል። ሆኖም ጭሱን ያየ የሌላ መርከብ ባለቤት ደርሶ ያድነዋል። ያቺ ጎጆ ባትቃጠል ኖሮ ሰው በደሴቱ ላይ እንዳለ አውቆ የሚደርስለት ስለማገኝ እያደር ስንቁ አልቆ በረሃብ ስቃይ ሞት ነበር። ጳውሎስ የሰይጣን ውጊያ ተሰጠው። ሁለተኛ ቆሮንቶስ 12 7 እስከ 9 መከራውን ሳይጣን ቢያመጣውም እግዚአብሔር ፈቃድ ነበር። ምክንያቱም ጳውሎስ በደረሰበት መንፈሳዊ ደረጃ ደረጃና በአገልግሎት ስፋት ከልክ በላይ እንዳይታበይ ነበር። መ ብዙ ፍሬ እንድናፈራ ለማድረግ የሚሰጠን ስቃይ አላዛር ታሞ ሞቶ ክርስቶስ በሚያስነሳው ጊዜ ለእግዚአብሔር ክብር ታሞ መሞት እንዳገኘው ተናገረ አልአዛር ከሞት በመነሳት ምክንያት ቃሉ ከአይሁዶች ብዙ አመኑ ቃሉ ከአይሁዶች ብዙ አመኑ ይላል የኢዮብም ስቃይ ልክ እንደዚሁ ነበር በሀብት ማጣት ምክንያት ተሰቃየ ኢዮብ አንድ አስራ ልጆቹና ሰራተኞቹ በመሞታቸው ምክንያት ተሰቃየ ኢዮብ 14 19። ማኅበራዊ ኑሮው ተሰቃየ ኢዮብ 19 13 እስከ 19። በአካሉ ተሰቃየ ኢዮብ 1 8። ሆኖም እርሱ እግዚአብሔርን የበለጠ አወቀበት አመነበት በትርፍና በጥፍ ተካሰ ተሰጠው። በውጤቱም እግዚአብሔር ሁሉን ቻይ መሆኑን አወቀ ኢዮብ አርባ ሁለት አስራ ሁለት እግዚአብሔርን የበለጠ በእምነት አየው ኢዮብ አርባ ሁለት አምስት እግዚአብሔር ምርኮን መለሰለት ኢዮብ አርባ ሁለት አስር ማኅበራዊው ኑሮ ታደሰለት ኢዮብ አርባ ሁለት አርባ አስራ አንድ ሀብቱ በዛለት አለት ኢዮብ 42 11 እስከ 12። ልጆቹ በዙለት ኢዮብ 42 13። የልጅ ልጆችም አየ፣ ረጅም ዕድሜ ጠግቦ ሞተ ኢዮብ 42 11። ኢዮብ በዚህ ስቃይ በትዕግስት በማለፉ ዛሬ ለብዙ የሚሰቃዩ ሰዎች መጽናኛ ሆኗል። ልክ ጌታ ኢየሱስ በእርሱ በወይኑ ግንድ ላይ ያለውን ቅርንጫፎች ብዙ ፍሬ ያፈራ ዘንድ ያጠራል፣ ወይም ጫፍ ጫፉን ይቆርጠዋል ሲል በዮሐንስ 15 1 እስከ 14 እንደተናገረው ማለት ነው። በመዝሙረ ዳዊት መጽሐፍ 34 19 እስከ 20 የሚከተሉት ተጽፈዋል። የጻድቃን መከራቸው ብዙ ነው እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ከእነሱም አንድ አይሰበርም። በሁለተኛ ጢማቴዎስ ሁለት አስራ አንድ ደግሞ ከእርሱ ጋር ከሞትን ከእሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእሱ ጋር ደግሞ እንነግሳለን ይላል። ጌታ ኢየሱስስም እኛን ለማዳን በብዙ አይነት ተሰቃይቷል። ኢሳይያስ 53 3 ቁጥር 7፣ ዕብራውያን 5 7 እስከ 10፣ ዕብራውያን 12 1 እስከ 3። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አንደኛ ቆሮንቶስ አስር አስራ ሶስት ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥሩት! ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዋን ትሆኑ ዘንድ ሥራውን ይፈጽም ያይቆብ አንድ ሁለት እስከ አራት በፈተና የሚጸና ሰው የተባረከ ነው። ከፈተና በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር ይፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና አይፈተንምና እርሱ ራሱ ማንንም በክፉ አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ያዕቆብ አንድ አስራ ሁለት እስከ አስራ አምስት ስለዚህ በአማኞች ላይ ስቃይ የሚደርሰው በልዩ ልዩ ምክንያቶች መሆኑን ልብ በማለት በመከራ ጊዜ ተጠቀምበት ክፍል አንድ ቁጥር አስራ ሶስት የጥበብን ሰባት ምሰሶዎች በሕይወትህ አቁም በመጽሐፈ ምሳሌ ምራፍ ዘጠኝ አንድ እስከ ስድስት በተጻፈው ላይ አንድ ሰው በሕይወቱ የጥበብን ሰባት ምሰሶዎች ማቆም እንዳለበት ይገልጻል። እነዚህም ምሰሶዎች መንፈሳዊ ህይወትን ደግፈው የሚያቆሙ ስለሆነ አውቀናቸው ተግባራዊ ብናደርጋቸው ለሕይወታችን ጠቃሚ ይሆናሉ። የመጀመሪያው ምሶሶ በእግዚአብሔር ታመን። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በውሃ አጠገብ እንደ ተከለለ እንደ ተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ አመታትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ስለሚሆን በእግዚአብሔር ታመን። በእግዚአብሔር ብትታመን እግዚአብሔር ስኬትን ይሰጠሃል። ንጉሡ ሕዝቅያስ ከእግዚአብሔር ጋር በእምነት ስለተጣበቀ የሚያደርገው ሁሉ ተከናወነለት። ስለሆነም እግዚአብሔር ሁል ጊዜ ታመን፣ በራሴ ማስተዋልም አትደገፍ። ኤርምያስ 17 ሰባት እስከ ስምንት ሁለተኛ ነገስት 18 6 እስከ 7። ምሳሌ 3 5 እስከ 6። በእግዚአብሔር የመታመን ጠላት በራስ መታመን ነው። ምሳሌ 28 26። ምሳሌ 3 1 እስከ 18። ምሳሌ 16 20። ሰውንም ለእግዚአብሔር ብለህ ተቀበል፣ ግን በጥንቃቄ አድርግ። ምሳሌ 14 15 ሰውን ለማመን ይቅርታ አድርግ። ምሳሌ 30 33 ታምነህባቸው ሳይታመኑ ለቀሩት፣ ክፉ ላደረጉብህ እግዚአብሔር ይቅን እንዳልህ አንተም ይቅር በላቸው። ምሳሌ 20 22 ምሳሌ 24 29 ሰውን አትፍራ፣ እግዚአብሔር ከክፉ ሰዎችም ይጠብቃልና። ምሳሌ 29:25 ጌታ ኢየሱስ ክርስቶስ ደጋግሞ የካደውንና ደቃ መዛሙርቱን ያስኮበለለውን ጴጥሮስን አመነው! ዮሐንስ 21 1 እስከ 16 በሀብት አትታመን። ምሳሌ 11:28 ሁለተኛው ምሰሶ ታማኝ ሁን። ታማኝነት ጻድቅነትና ጥበበኛነት ነውና፣ ታማኝነት የአንድን ሰው የጠባይና የሕይወት መመሪያን ጥንካሬ ያሳያል። እግዚአብሔር በቃል ኪዳኑ ሁሉ ታማኝ እንደሆነ፣ እኛም የእርሱ ልጆች ታማኞች ልንሆን ይገባል። ታማኝነታችን ከጥቂት ነገር አንስቶ በብዙ ነገር ሁሉ መሆን ይገባዋል። ስለዚህ ለእግዚአብሔር ለአገርህ ለወገንህ ለቤተ ክርስቲያንና ለራሴም ቢሆን ታማኙን ምሳሌ 10 9 እስከ 17 ከብርና ከወርቅ ጥበብ ትበልጣለች። ምሳሌ 8 10 እስከ 11 እኛ ለጽድቅ ተፈጠረን ፍጥረትም ለጽድቅ ተፈጠረ፣ ለውሸት አይደለም። ምሳሌ 28 8 እስከ 28 በተለይም ውሸትን የሚዘራ ይጠፋልና። ምሳሌ 199 ምሳሌ 6 16 ቁጥር 19። ሶስተኛው ምሰሶ በልግስና ስጥ። ያለህ የእግዚአብሔር እንጂ ያንተ አለመሆኑን እወቅ። በእውነት የሚያስፈልግህንና የምትፈልገውን ለይ። የምትፈራው የምታፈራው ሀብት ሁሉ አንተን ብቻ ደስ እንዲያሰኝ ሳይሆን ሰዎችን ለመባረክ መሆኑን እመን። ቢያንስ የገቢህን አንድ አስረኛ ለእግዚአብሔር ስራ ስጥ። ፈቃድህን ለእግዚአብሔር አስገዛና ለቤተሰብህና ለእግዚአብሔር ስራ መቀጠል ያለብህን ለማድረግ በሚዛናዊ መንገድ ገምግመው። ልግስና በገንዘብ ብቻ ሳይሆን በችሎታና በጊዜም ጭምር መሆኑን አስተውል። ትንሽ እድል ስታገኝ በትንሽ መለገስን ተማር። ትንሿን እግዚአብሔር ይባርካልና። ማቴዎስ 25 21 ምሳሌ 11 25 3 9 እስከ 11 ምሳሌ 27 28 ምሳሌ 11 24 ምሳሌ 11 10 ምሳሌ 22 አንድ እስከ 9 ምሳሌ 28 18 እስከ 28 ቁጥር 27 ምሳሌ 14 27 እስከ 38 አራተኛው ምሰሶ በሁሉ ነገር ትጋት ይኑርን ለሰው የከበረ ሀብት ትጋቱ ነውና ምሳሌ 12፥27 ትጉ ሰው በማናቸውም በያዘው ነገር በትምህርት ቢሆን በስራ ወይም በአገልግሎት ጠንካራ ሰርግራተኛ እንደሆነ አንተም የጀመርከውን ማናቸውንም ነገር ያለመሰልቸት ብታከናውነው ወደ መልካም ፍጻሜ መጥቶ ለእግዚአብሔር ክብር ለወገኖችህም ሆነ ለአንተም ስለሚጠቅም በሁሉ ነገር ትጋት ይኖረ። አንድ ነገር ያዝና ለቀቅ ከማድረግ ፈተና ራስህን በጌታ ኃይል ጠበቅ። በመጽሐፈ ምሳሌ ምዕራፍ 31 ላይ የምናገኛት ልባሟ ሴት ትጋቷ በሁሉ አንጻር ስለነበር፣ ስራዎቿ ቆይተው ለአደባባይ ምስጋና እንዳበቋት አስተውል የትጉህ ነፍስ ትጠግባለች። ምሳሌ 13 አራት የትጉህ እጅ ባለጠጋ ታደርጋለች። ምሳሌ 10 አራት ምሳሌ 6 6 እስከ 8 የትጉህ እጅ ትገዛለች። ምሳሌ 12 24 የትጉ ሐሳብ ወደ ጥጋብ ያደርሳል ምሳሌ 21 አምስት ትጉ ሰው ብርድ ሳይፈራ ስራውን ይሰራል። ምሳሌ 24 አምስተኛው ምሰሶ ካፊ የሚወጣውን ጠብቅ። ሞትና ሕይወት በምላስ እጅ ስለሆኑ ካፊ የሚወጣውን ጠብቅ። ምሳሌ 18 ከአፍ የሚወጣው ለጥሩም ለመጥፎም ስለሚውል ሳያስቡ መናገር ጥሩ አይደለም። ለምሳሌ ልጅህን ባትወልድ ባትወለድ ይሻላል ነበር ማለት፣ የትዳር ጓደኛህን አንቺን በማግባት አዝናለሁ ማለት ጥሩ አይደለም። ስለሆነም ከምትናገረው ተጠበቅ። ቆላሲያስ አራት አንድ እስከ ስድስት መክብብ አስር አስራ ሁለት ቲቶ ሁለት ስምንት የሚያደፋፍርና የሚያስደስት ቃል በየቀኑ ተናገር። የምትናገረውም የሰዎችን ጨለማቸውን የሚያበራና የሚያጸናቸው ቃል ይሁን። ዮሴፍ ወንድሞቹን በመልካም ተናገራቸው። ዘፍጥረት ሀምሳ አንድ እስከ ሀያ አንድ ኤልፋዝ ኢዮብን በጥቅብ ቃል ተናገረው ኢዮብ አራት አራት ንጉሥ ዮርማሮዴክ ዮአኬንን በመልካም ተናገረው። ኤርሚያስ 52 31 እስከ 32። የሚፈውስ ቃል ተናገር ምሳሌ 15 1 እስከ 15 እና ቁጥር 4 መዝሙር 37 25 እስከ 30 ያይቆብ 1 ሀያ ስድስት ምሳሌ 21 አስራ ስድስት እስከ ሰላሳ አንድ ምሳሌ ሀያ አምስት አስራ አንድ እስከ 28 ምሳሌ 10 አስራ ስምንት እስከ ሰላሳ ሁለት ምሳሌ 4 ሀያ ሶስት እስከ ሀያ አራት ምሳሌ አስራ ስምንት ሀያ አንድ ምሳሌ አስራ አምስት 4 ምሳሌ አስር ምሳሌ 12 18። ስድስተኛው ምሰሶ ወዳጅ ይኑርህ። በክፉም በድጉም የልብን የምታወያየውና በግል ጸሎቶች የሚተባበር አንድ ወዳጅ አብጅ እንጂ ሁልጊዜ ብቸኛነትን አትውደድ። ብቸኝነትን ካበዙት አደጋ አለውና። አንድ ብቻ ከመሆን ሁለት መሆን ብዙ ጥቅም አለው መክብብ አራት ዘጠኝ እስከ አስራ ሁለት አንተ ወዳጅነትህን አጥብቅ ከራሴ ይበልጥ ሌላውን አድንቅ ራስህንም ስጥ ወዳጅነት ለማግኘት ጊዜ ይፈጃልና በቂ ጊዜ ፍቀድለት እንደ ክርስቶስ በር ላይ ሆነ አንኳኳ እንጂ በርገደህ አትግባ ለመጎዳትና ለመቁሰል ተዘጋጅ፣ ምክንያቱም በወዳጅነት መካከል መጎዳት ወይም መቁሰል ሊኖር ይችላልና። ምሳሌ 27 1 እስከ 9 ትክክል ያልሆነውን ለወዳጅህ እስከ መንገር ውደድ። ጓደኛ ሌላም ጓደኛ ብኖረው አትቅና። እስከ ቻልህ ድረስ ታማኝና ወዳጅሁን ምሳሌ 27 10 እስከ 16 ወዳጅነትህ ጥቅም ለማግኘትና ሰው ሁሉ ስሳካለት ብቻ ሳይሆን በመከራ ውስጥም በሚሆንበት ጊዜ ወዳጅነትህን ጠብቅ። ወዳጅ የሚያበጁ ጠቢቦች ናቸው። መክብብ 49 እስከ 12 መዝሙር 119 63 እስከ 64 መክብብ 4 1 እስከ 12 ዮሐንስ 5 አንድ እስከ 15 አንደኛ ሳሙኤል 18 1 እስከ 4 አንደኛ ሳሙኤል 20 42 ሁለተኛ ሳሙኤል 9 10 9 3 እስከ 13 ላይ እንደምናነባው ዮናታንና ዳዊት ወዳጆች ነበሩ። ወዳጅነታቸው በተግባር ተገልጿል። ምሳሌ 17 1 እስከ 17 ምሳሌ 27 17 እስከ 27 ምሳሌ 18 1 እስከ 24። ሰባተኛው ምሰሶ ቅድስናህን ጠብቅ። በምሳሌ 6 24 እስከ 35 የተጻፉትን ማስጠንቀቂያዎች አንብበህ ከጋብቻ በፊት ቅድስናህን ጠብቅ። ካገባ በኋላ ትኩረትህን በትዳር ጓደኛ ላይ አድርግ። ይህን ብታደርግ የእግዚአብሔር ፍርሃት ይጠብቃል። ምሳሌ 9 8-18 ዮሴፍ ለጲጥፋራ ባለቤት ይህን ኃጢአት በእግዚአብሔር ፊት እንዴት እሠራለሁ እንዳላት አስተውልና ቅድስና እንጠብቅ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ዕብራውያን 12 14 አመንዝራን ሴት እንደ መቅሰፍ ትሸሻት። ምሳሌ አምስት አንድ እስከ ምሳሌ አራት አንድ እስከ ሀያ ሰባት ምሳሌ ስድስት አስራ ስድስት እስከ ሀያ ስድስት ምሳሌ ስድስት ሀያ ሰባት እስከ ሰላሳ አምስት ምሳሌ ሀያ ዘጠኝ አንድ እስከ አስራ ስምንት ስለሆነም እነዚህን ሰባት የጥበብ ምሰሶዎችን በሕይወት ለማቆም በትተጋ ደስተኛና አርኪ ውስጣዊ ሕይወትን ትቀዳጃለህና ሁል ጊዜ አሰላስላቸው።